በኢትዮጵያ በትራፊክ አደጋ የመገደሉና የተለያዩ ጉዳት የሚደርስባቸው ሰዎች ቁጥር ከመኪና ብዛት አንጻር እየቀነሰ ቢሆንም ከዓመት ዓመት የሚታየው የተጎጂዎች ቁጥር ግን አሁንም እየጨመረ ነው ተባለ። የሚፈለገውን ያህል ውጤት እንዳልተገኘም ተገልጿል። በተደጋጋሚ የሚያጠፉ አሽከርካሪዎችንም ከመንገድ የሚያስወጣ ሕግ በቅርቡ ተግባራዊ ይሆናል ተብሏል። መለስካቸው አምሃ ተከታዩን ልኮልናል። በፌዴራል ትራንስፖርት ባለሥልጣን የመንገድ ትራፊክ ደህንነት የግንዛቤ ትምህርት ዝግጅት ቡድን መሪ አቶ ድል አድጋቸው በቀለ እንደገለጹት የመንገድ ላይ ትራፊክ አደጋ ከጊዜ ወደ ጊዜ እየጨመረ ነው ብለዋል። ዛሬ በአዲስ አበባ በሚገኙ አምስት የአንደኛ ደረጃ ትምህርት ቤቶች የትራፊክ ግንዛቤ ማስጨበጫ ዘመቻ ሲጀመር፣ አቶ ድል አድጋቸው እንደተናገሩት አደጋው ከምንም በላይ የከፋበት ወቅት ነው ብለዋል። በሀገሪቱ ያሉት የተሽከርካሪዎች ብዛት አነስተኛ ቢሆንም የሚቀጥፉት ሕይወት ብዛትና የሚያደርሱት ተያያዥ ጉዳት ግን እጅግ ከፍተኛ እንደሆነ አብራርተዋል። አቶ ድል አድርጋቸው ጨምረው ሲያስረዱ ባለፉት ዓመታት የሚደርሰውን አደጋ ለመቀነስ አያሌ ሥራዎች ተከናውነዋል። በዚህም ምክንያት በሀገሪቱ ውስጥ በ10 ሺህ መኪናዎች የሚደርሱ የአደጋ ቁጥሮችን መቀነስ ቢቻልም የሟቹንና የሌላውን ጉዳት በቁጥርም ሆነ በአይነት መቀነስ እንዳልተቻለ በመረጃ ተደግፈው አብራርተዋል። ግን እዛኑ ያው ደግሞ ያህል ተሽከርካሪውም እየጨመረ ስለሚመጣ የሰዎቹም የእንቅስቃሴ ሁኔታ በኢኮኖሚውም ሁኔታ ሊሆን ይችላል እየጨመረ ስለሚሄድ አደጋውን በምንፈልገው ሁኔታ አልቀነስንም እንጂ ለውጦች አሉ። ለምሳሌ አሁንም እዚህ ጋ ብናየው እዚህ ዳታ ላይ እንደምታዩት 126 ነበርን በ10 ሺህ ተሽከርካሪ 126 መቼ ወደ 1998 አካባቢ ማለት ነው። ዛሬ ላይ 2007 ላይ ግን ስናየው 65 ነ በ10 ሺህ ተሽከርካሪ ይሄ የሚያኮራን አይደለም። የተሻለ ስራ የሰሩ የአፍሪካ ሀገሮች ከሰላሳ በታች ናቸው በአስር ሺህ ተሽከርካሪ እየደረሰባቸው ያለ አቶ ድል አርጋቸው እንዳሉት በደቡብ አፍሪካ ከዘጠኝ ሚሊዮን የማያንሱ ተሽከርካሪዎች ቢኖሩም በአስር ሺህ ተሽከርካሪዎች በዚያ የሚደርሰው ጉዳት ከአርባ ሰዎች እጅግም አይዘልም ብለዋል። በኢትዮጵያ የሚገኙ ተሽከርካሪዎች ብዛት ግን ግማሽ ሚሊዮን ያህል ብቻ ሆኖ የሚደርሰው ጉዳት በንጽጽር ብዙ እንደሆነ አውስተዋል። ለዚህ አደጋ መንስኤ ናቸው የሚሉትንም ዘርዝረዋል። በተለያዩ ጊዜ ጥናቶች ይጠናሉ። በትብብር እንሰራለን ከፌዴራል ፖሊስ ጋር ወይም ከሌሎች የሚመለከታቸው አካል ጋር። አንደኛው ነገር ፍጥነት ነው። ከሕግ ከተወሰነ ፍጥነት በላይ ማሽከርከር አንዱ የአደጋ መንስኤ ነው። ሌላው ለእግረኞች ቅድሜ ያለመስጠት ነው። ሌላው መስመርን ይዞ ያለማሽከርከር እና አልኮል ጠቅሞ ደግሞ ማሽከርከርም የሚሉ ነገሮች እንደ ደረጃቸው ማለት ነው። ለመንገድ ትራፊክ አደጋ መከሰት ትልቁን ቦታ ላይ ይዘው የሚገኙት እነሱ ናቸው። የችግሩ መፍትሄዎች ብዙና የተያያዙ መሆናቸውን የሚያስገነዝቡት አቶ ድል አድርጋቸው የአሽከርካሪዎች ስልጠና ጥራት፣ የእግረኞች የትራፊክ ግንዛቤ ግንባታ፣ የትራፊክ ህጎችን ማስከበር ዋና ዋናዎቹ መሆናቸውን ይጠቅሳሉ። ለአደጋ በአብዛኛው ተጠያቂዎች አሽከርካሪዎች ናቸው ቢባልም እግረኞችም ጥፋቶችን እንደሚፈጽሙ ይናገራሉ። ስለሆነም የእግረኞችን ግንዛቤ ከመገንባት ባሻገር አስተማሪ ቅጣቶችም በቅርቡ ተግባራዊ ይደረጋሉ ብለዋል። በተለይ ደግሞ አሽከርካሪዎችን በተመለከተ በቅርቡ ተግባራዊ የሚደረገው ህግ አጥፊዎቹን ከመንገድ ያስወጣል ብለዋል። ይሄ ደንብ ቁጥር 208 ህዝባዊ 2003 በተለይ በአሁኑ ሰዓት ላይ 2008 ላይ ሙሉ በሙሉ ተግባራዊ እንደሚደረግ ነው እየሄድንበት ያለ ነው። ያ እንግዲህ የሆነ ደግሞ ማለት ተደጋጋሚ አጥፊዎች ከመንገድ ላይ የሚወጡበትን ስርዓት ተበጅቷል ማለት ነው። ለዛ ደግሞ እንግዲህ ሴንትራል ዳታ ቤዝን መሰረት አድርገን እየሰራንበት ያለነው ነገር አለ። በዚህም እንግዲህ አጥፊ አሽከርካሪዎች ከጎዳና ላይ የሚለቁ ነገር ከሆነ ተገቢ የሆነ ቅጣት ከገንዘብ ያለፈ ቅጣት የሚቀጡ ነገር ከሆነ አደጋው የሚቀንስባቸው ሁኔታዎች ይኖራሉ ማለት ነው። ያንን መሰረት አድርገን እንግዲህ እየሄድንበት ነው ያለነው። አንድ ቆየት ያለ ማስረጃ እንደሚያሳየው በትራፊክ አደጋ ከዓለም ኢትዮጵያን በ አስራ አራተኛ ደረጃ ያስቀምጣት ሲሆን በአፍሪካ ግን ከናይጄሪያ ቀጥላ ሁለተኛውን ስፍራ ይዛለች። ዛሬ የተጀመረውን ዘመቻ ያዘጋጀው አዲስ አበባ በሚገኘው አሜሪካ ኤምባሲ ድጋፍ ሴቭ ዘ ኔሽን የተባለ ግብረሰናይ ድርጅት ነው። ድርጅቱን ያቋቋመውና የሚመራው አቶ ምስጋናው ቢምረው አባቱን በትራፊክ አደጋ ያጣ ወጣት ነው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ